ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ በዓለም ዙሪያ የስደተኞች ቀን ታስቦ እየዋለ ነው። አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታመው ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በማል የሚደርስብን ነገር አታቅም። አንደኛ ሰዓት ላፊ ከሰዓት ካለፍ፣ ሌሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። በዳዳብ የሚገኙ ስደተኞች ናቸው የሰማችኋቸው። ዕለቱን አስመልክቶ ሙሉ ዝግጅታችን ማለት ይቻላል በስደተኞች ዙሪያ በተቀናበሩ ዝግጅቶች ድምፃቸውን ትሰማላችሁ። ለምሽቱ ካሉን ሌሎች ዜናዎች ውስጥ ደግሞ የሱዳንን ተቃውሞ የሚያስተባብሩት ወገኖች ሌሊት ሌሊት ተቃውሞ ሰልፎቹን እያካሄድን ስልጣን ላይ ያለውን አስተዳደር ለሲቪላዊ ቡድን እንዲያዛውር መታገላችንን እንቀጥላለን ሲሉ አቅደዋል። ሌላ ዜና ደግሞ ኬንያ ውስጥ በጋሪሳ ዩኒቨርስቲ አብዛኞቹ ተማሪዎች የሆኑ 148 ሰዎች የገደሉ የገደሉትን ታጣቂዎች በመርዳት የተከሰሱ ሶስት ወንዶች በኬንያ ፍርድ ቤት ተፈረደባቸው የሚለውና ሌሎችም አሉን። ጤና ስጠልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ከዛሬ ሐሙስ ሰኔ 13 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከብድና ቆንጅ ታየነን። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። የስርጭት መሐንዲሱ ሚሻ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ ያለም ዜና በዓለም ዙሪያ ጦርነት መሳደድና ግጭትን ሸሽተው ከመኖሪያቸው የተፈናቀሉ ወደ 71 ሚሊዮን የሚጠጉ ሰዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር አስታወቀ። ዩኤንኤችሲአር በዛሬው የዓለም የስደተኞች ቀን ዋዜማ ትናንትና ያወጣው አዲስ ዘገባ መስሪያ ቤቱ ከሰባ ዓመታት በፊት ከተመሰረተበት ጊዜ አንስቶ የተፈናቃዮች ብዛት ይህን ያህል ደርሶ እንደማያውቅ ነው ያስረዳው። እለቱን በተመለከተ አብዛኛው ትኩረታችን ስደተኞችን የተመለከቱ ዘገባዎችን ማቅረብ ይሆናል። የሱዳኑን ተቃውሞ የሚያስተባብሩ ቡድኖች ሌሊት ሌሊት የተቃውሞ ሰልፎቹን እያካሄደ የጦር ሰራዊቱ ስልጣኑን ለሲቪላዊ አስተዳደር እንዲያዛውር መታገላቸውን ሊቀጥሉ አቅደዋል። ተቃዋሚዎቹ ለሳምንታት የመቀመጥ ተቃውሞ ሲያካሂዱ መክረማቸው ሲታወቅ በቅርቡ የመንግስቱ የጸጥታ ኃይሎች ብዛት ያላቸውን ሰዎች እንደገደሉ ገደሉ የሚዘነጋ አይደለም። የሰልፉ አደራጅ ቡድን ኤስፒኤ ይህንን ሀሳብ ያመጣ ነው፣ ሌሊት ሌሊት እንሰለፍ የሚለውን የሱዳን የሽግግር ወታደራዊ ምክር ቤት ለሁለት ሳምንት ኢንተርኔት አገልግሎት ዘግቶ ስለነበረ በዛ የተፈጠረውን ክፍተት ለመሙላት ነው ብለዋል። የሌሊቱ የተቃውሞ ሰልፍ ተቃዋሚዎችን ያበረታታል፣ ትምምንም ይፈጥራል ብለዋል የቡድኑ ተጠሪ ጃፋራ ሀሳን። أخترنا الوضع الليلي لسببين أولهما أن يكون الناس قد قضوا مشاغلهم و قد في قد يكون عندم سو كلت የሱዳኑ የተቃውሞ እንቅስቃሴ በዳቦ ዋጋ መናርና በነዳጅ እጥረት ሳቢያ የተቀሰቀሰው ባለፈው ታህሳስ ወር ሲሆን የወቅቱ ፕሬዚደንት ኦመር አልበሽርን ከስልጣን እንዲወርዱ ጠየቁ። በሽርን ከሰላሳ ዓመታት በኋላ ከስልጣን አውርዶ የሽግግር ወታደራዊ ምክር ቤት ስልጣን እንደያዘ ይታወሳል። ተቃዋሚዎችና ምክር ቤቱ የጋራ የጦር ሰራዊቱንና የሲቪሎን ወገኖች የያዘ መንግስት ለመመስረት ሲያካሂዱ የቆዩት ድርድር የጸጥታ ኃይሎች ጥቃት አድርሰው በርካታ ሰዎች ከገደሉ በኋላ መቋረጡ የሚዘነጋ አይደለም። ኬንያ ውስጥ ከአራት ዓመታት በፊት በጋሪሳ ዩኒቨርሲቲ የሚበዙት ተማሪዎች የሆኑ አንድ መቶ አርባ ስምንት ሰዎች የገደሉ አክራሪ እስላማዊ ታጣቂዎችን በመርዳት የተከሰሱ ሶስት ወንዶች በኬንያ ፍርድ ቤት የጥፋተኝነት ውሳኔ ተሰጥቷቸዋል። መሐመድ አብዲ አቢካር፣ ሐሰን አደን ሐሰንና ራሺድ ቻርልስ ሜምቤሴሬ በሚቀጥለው ሳምንት ረቡዕ የቅጣት ውሳኔ ይበየንባቸዋል ያሉት ዳኛው አራተኛው ተከሳሽ ከጥፋቱ ነፃ ተብለዋል። የሶማሊያው ጽንፈኛ ታጣቂ ቡድን የአልሻባብ ታጣቂዎችን የጋሪሳ ዩኒቨርሲቲ ግቢን ወረው በርካታ ተማሪዎችን መግደላቸው ይታወሳል። ታጣቂዎቹም ተገድለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኢራን ባለም አቀፍ የአየር ክልል የዩናይትድ ስቴትስን ካለ አብራሪ ተጓዥ አውሮፕላን ድሮን መታ መጣሏን የመከላከያ ባለስልጣኖቻቸው ማረጋገጣቸውን ተከትሎ ፕሬዚደንት ዶናልድ ትራምፕ ለኢራን በማህበራዊ መገናኛ አማካይነት ማስጠንቀቂያ አውጥተዋል። ትራምፕ ዛሬ በትዊታቸው ኢራን በጣም ከባድ ስህተት ሰራች ብለዋል። ባለፈው ሳምንት ሆርሙዝ ሰርጥ ላይ በሁለት የነዳጅ መርከቦች ላይ ደረሰ ከተባለው ጥቃት በኋላ በዋሽንግተንና በቴህራን መካከል ውጥረቱ መጋጋሉን ቀጥሏል። ዛሬ ቀደም ሲል የኢራን አብዮታዊ ዘብ አየር ክልላችን የገባ የዩናይትድ ስቴትስ አር ኪዩ አራት ግሎባል ሆክ የተባለ ድሮን መተንጥለናል ሲል አስታውቋል። ለእኛ ድንበሮቻችን ቀይ መስመራችን ናቸው። ድንበራችንን ጥሶ የተገኘ ጠላት ይደመሰሳል ይደርሳል ሲሉ የኢራን አብዮታዊ ዘብ አዛዥ ጄኔራል ሁሴን ሳላሚ ተናግረዋል። የዩናይትድ ስቴትስ ኃይሎችን የመካከለኛው ምስራቅ እንቅስቃሴ የሚቆጣጠረው የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ኢራን ያለችውን ወዲያውኑ ነው ውድቅ ያደረገና ያስተባበለው በዓለም አቀፍ የአየር ክልል ላይ በነበረ የዩናይትድ ስቴትስ የቅኝት ንብረት ላይ ያለምንም ትንኮሳ የተወሰደ የጥቃት እርምጃ ነው ያሉት የሴንት ኮም ቃል አቀባይ ሻምብል ቢል እርበን በመግለጫቸው አውሮፕላኑ ትናንት በሆርሙዝ ሰርጥ በመንቀሳቀስ ላይ እንዳለ ከየብስ በተተኮሰ ሚሳይል ተመቶ መጣሉን አስረድተዋል። 222 ሚሊዮን ዶላር የሚያወጣው ይህ ድሮን በቀን መቶ ሺ ካሬ ኪሎ ሜትር ስፋት ያለው አካባቢ መቃኘት የሚችል እንደነበረን የተገለጸው ዩናይትድ ስቴትስ የአውሮፕላኑን ስብርባሪ የሚሰበስብ ቡድን ወደ አካባቢው እንደምትልክ ገልጻለች። የዩናይትድ ስቴትስ እና የኢራን መፋጠጥ ስጋት ስጋት ፈጥሯል። የደቡብ ካሮላይናው ሪፐብሊካን ሴኔተር ሊንዚ ግራም ከፕሬዚደንት ትራምፕ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት ቃል መጥፎ ደረጃ ላይ እየደረስን ነው፣ ያሉን አማራጮች ሁሉ አሟጠናል የሚል እምነት ፕሬዚደንቱ ዘንድ እንዳለ ነው ያስታወቁት። የተወካዮች ምክር ቤት አፈጉባኤዋ ናንሲ ፔሎሲ በበኩላቸው አደገኛ ሁኔታ ነው። ዩናይትድ ስቴትስ ከኢራን ጋር ጦርነት ውስጥ የመግባት ፍላጎት የላትም ብለዋል። አያይዘውም ውጥረቱ ተጋግሏል፣ ጠንከር ብለን ስትራቴጂያዊ በሆነ መንገድ ጥቅሞቻችንን ለማስከበር መስራት ይኖርብናል ሲሉ ተደምጠዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩናይትድ ስቴትስ ለድሮኗ ተመቶ መውደቅ የበቀል እርምጃ ከመውሰድ እንድትቆጠብ አስጠንቅቀዋል። ኃይል የተጠቀመች እንደሆነ በክልሉ ከባድ ጥፋት ያስከትላል፣ ማለታቸው ተጠቅሷል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ዛሬ በዋሽንግተን ከዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር የንግድ ጉዳዮችን በተመለከተ ተወያይተዋል። የዩናይት ስቴትስ፣ ሜክሲኮና ካናዳ ሶስቱ አገሮች ተደራድረው የደረሱትን አዲስ የንግድ ውል ትናንት ሜክሲኮ በማጽደቅ የመጀመሪያዋ ሆናለች። ሜክሲኮ ከዩናይት ስቴትስ ጋር በኢሚግሬሽን ጉዳዮች ውጥረት ላይ ብትሆንም የሶስቱ አገሮች የንግድ ውል በአንድ መቶ አስራ አራት ድጋፍና አራት ተቃውሞ ጸድቋል። ፕሬዚዳንት ትራምፕ የሜክሲኮ ፕሬዚዳንት አንድሬ ማኑዌልን ማኑዌል ሎፔዝ አብራዶርን እንኳን ደስ ያለው ካሉ በኋላ በዩናይት ስቴትስ ምክር ቤትም ተመሳሳይ እርምጃ መወሰድ አለበት ብለዋል።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 ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂታ የነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የዕለቱ አብይ ርዕስ። ትምህርት ላይ በጣም በሰፊ ነው ምንሰረው ከታች ጀምሮ ያሉ ተማሪዎች አሉ፣ እስከ ላይ ድረስ በፌሳ ኩል እስከሚጨርስ ጊዜ ባለ ድረስ የተወሰኑትን የእኛ ተቋም ባየ አካባቢ ያሉ የመንግስት ትምህርት ቤቶች አሉ። እኛ ማቴሪያሉን ግንባታውንም እንደዚሁ እያገዝን የሚሰጥበት ማለት ቀደም ብላችሁ የሰማችሁት እንግዳችን ናቸው። በሁለተኛው አጋማሽ ሙሉ ዝርዝሩ ይቀርባል። ቀደም ብለን በመግቢያችን እንደ ጠቆም ነው ዛሬ የዓለም አቀፉን የስደተኞች ቀን ምክንያት በማድረግ ከተሰናዱ ቅንብሮች ውስጥ አንዱ ነው። አሁን በቀጥታ ወደ ሰዓቱ ያለም የአብይ ርዕስ በዓለም ዙሪያ ጦርነት መሳደድና ግጭት ሸሽተው ከመኖሪያቸው የተፈናቀሉ ወደ ሰባ አንድ ሚሊዮን የሚጠጉ ሰዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኛው የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። በዛሬው የዓለም የስደተኞች ቀን ዋዜማ ትናንትና ያወጣው አዲስ ዘገባ መስሪያ ቤቱ ከሰባ ዓመታት በፊት ከተመሰረተበት ጊዜ አንስቶ የተፈናቃዮች ብዛት ይህን ያህል ቁጥር ላይ ደርሶ እንደማያውቅ ነው ያስረዳው። የአሜሪካ ድምጽ ዘጋቢ ዝላቲሳ ሆክ ያቀናበረችው ዘገባ አለ አዳነች ፍስሀዬ ታቀርባለች። ከ300 ሺህ በላይ የሚሆኑ የኮንጎ ዲሞክራሲያዊ ሪፑብሊክ ሰሜን ምስራቅ ነዋሪዎች በዘር ግጭት ምክንያት ከያዝነው ወር አንስቶ ተሰደዋል። የተባበሩት መንግስታት ድርጅት ባለሥልጣኖች በገለጹት መሠረት በአርሶና በአርብቶ አደር ማህበረሰቦች መካከል በተካሄደ ግጭት በአንድ ሳምንት ውስጥ ከ160 በላይ የሚሆኑ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ያብራራሉ። የመፈናቀል ሁኔታ በከፍተኛ ደረጃ በቀጠለበት በአሁኑ ወቅት የአልበርት ሐይቅን አቋርጠው ወደ ዩጋንዳ የሚሰደዱት ሰዎች ብዛት ሊጨምር ይችላል የሚል ስጋት አለ። አብዛኞቹ ከሀገራቸው የተሰደዱ ሰዎች ውሎ አድሮ ወደ ሀገራቸው መመለስ ይፈልጋሉ። እንደ ጆርዳን ነዋሪው ፍልስጤማዊ መሐመድ ዲያብ አብዛኛውን ህይወታቸውን በስደተኛ ሰፈሮች የኖሩት ሳይቀሩ የመመለስ ህልም አይለያቸውም። በአገራችን ላይ ምንጊዜም ቢሆን ተስፋ አንቆርጥም። በፍጹም ሊሆን አይችልም። መጪው ትውልድ ተስፋ አይቆርጥም። እኛ ስንሞት ሌሎች ይተኩናል አይደል? ይሁንና ወደ ሀገራቸው የሚመለሱት ሰዎች ብዛት የላቸውም። አዳዲስ ግጭቶች፣ ክትትሎች፣ ወንጀልና የሰብአዊ መብት ረገጣዎች አዲስ መፈናቀልን ያስከትላሉ። በአሁኑ ወቅት ከመኖሪያቸው የተፈናቀሉት ሰዎች ቁጥር የፈረንሳይ ህዝብ ብዛትን ያክላል። አብዛኞቹ ሰዎች የተፈናቀሉት ከአፍጋኒስታን፣ ከሶሪያ፣ ከደቡብ ሱዳን፣ ከሚያንማርና ከሶማሊያ ናቸው። በኒውዮርክ ከተማ የተባበሩት መንግሥታት ድርጅት ስራ አስኪያጅ ኒነት ኪያሌ አፍጋኒስታንንና ሶማሊያን ብንመለከት ለምሳሌ ከአርባ ዓመታት በላይ ለሆነ ጊዜ መፈናቀል ሲደጋገምባቸው ቆይቷል። ኬሊ አያይዘውም ኢትዮጵያንና ካሜሩንን በመሳሰሉት ሀገሮች ውስጥ የሚካሄዱት የዘር ግጭቶች ለመፈናቀሉ ሁኔታ መደጋገም ምክንያት ሆነዋል። ቬንዙዌላን በመሳሰሉት ሀገሮች ግን ከቅርብ ጊዜያት ወዲህ የተከሰተ ነው ይላሉ ባለሥልጣኗ። ሌላው ትልቁ የመፈናቀሉ ወሬ በቬንዙዌላ ያለው ነው። ከአራት ዓመታት ወዲህ ከአራት ሚሊዮን በላይ የሚሆኑ ሰዎች ከሀገሪቱ ተሰደዋል። ኬሊ እንደሚሉት በአሁኑ ወቅት ኮሎምቢያ ውስጥ አንድ ነጥብ ሶስት ሚሊዮን የሚሆኑ የቬኔዙዌላ ተወላጆች ተመዝግበው ይኖራሉ። ስምንት መቶ ሺህ የሚሆኑት ደግሞ በፔሩ ተጠግተዋል። ቱርክ፣ ሊባኖስና ዮርዳኖስ በአብዛኛው ሶሪያውያን ስደተኞችን ያስተናግዳሉ። አንዳንድ ሀገሮች የውጭ ስደተኞችን እየተቀበሉ በውስጣቸው የሚካሄዱ ግጭቶች የውስጥ መፈናቀልን ያስከትላሉ። አብዛኞቹ ከሀገራቸው የሚሰደዱት ሰዎች የኑሮ ሁኔታ አደገኛ ስለሆነባቸው ነው። ሰዎች ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚጎርፉበት ምክንያት ይህ ነው ይላሉ በኒውዮርክ ከተማ የተባበሩት መንግስታት ድርጅት ስራ አስኪያጅ ኒኔት ኬሌ። There are very gripping accounts of situations where neighbors or neighborhoods are controlled. በጣም የሚያስደነግጥ ሁኔታ ትርክት ነው ያለው። ጎረቤቶች ወይንም ሰፈሮች በተቀናቃኝ የወንጀል ቡድኖች ቁጥጥር ስር ይሆኑና ወጣት ወንዶች ያላቸው አማራጭ የወንጀለኛ ቡድኖች አባል መሆን ወይም መግደልና መገደል ይሆናል። ወጣት ሴቶች ያላቸው እድል ደግሞ ለወሲብ ስራ መጠለፍ ነው። የተባበሩት መንግስታት ድርጅት ያወጣው ዘገባ አለም አቀፍ ማህበረሰብ ህዝቦቻቸው ለመሰደድ የሚገደዱባቸው ሀገሮች ኢኮኖሚና የጸጥታ ሁኔታ እንዲሻሻል በማድረግ እንዲረዳ ጥሪ አቅርበዋል። አድማጮች ስርጭታችን ይቀጥላል። የሰማችሁት የዕለቱን አቢይ ርዕስ ነበር። ቀደም ብለን በመግቢያችን እንደጠቀውም ነው ዛሬ አብዛኛው ስርጭታችን እለቱን ማለትም የስደተኞችን ቀን ይመለከታል። ተከታዩም ወደ አክሱም ያሻግረናል። አለም አቀፉ የስደተኞች ቀን እየታሰበ ባለበት በዛሬ ዕለት በአክሱም ዩኒቨርሲቲ ትምህርቱን በመከታተል ላይ የሚገኘውን ኤርትራዊውን ስደተኛ ባራሂ ወልዳይን ስለ ሕይወቱ በተለይም ደግሞ በዩኒቨርሲቲው ስለ ነበረው ቆይታ የመቀሌው ዘጋቢያችን ሙልጌታ ጽባ አነጋግሮታል። ከአምስት ዓመታት በፊት ነበር ሀገሩን ትቶ ድንበር ተሻግሮ ወደ ኢትዮጵያ የገባው። ባራኺ ወልዳ ይባላል። ለአንድ ዓመት በዓዲ ሓርሽ ስደተኞች ካምፕ ከቆየ በኋላ ከተሰደደበት ሀገር የትምህርት እድል አግኝቶ በአክሱም ዩኒቨርሲቲ በነርሲንግ የመጀመሪያ ዲግሪ የመማር እድል ተሰጥቶታል። ከኤርትራ እንደመጣ ልክ ወደ ካምፕ ነው የገባው። ካምፕ ከገባ በኋላ ደግሞ ኦፖርቹኒቲ ተገኘ። ወደ ዩኒቨርስቲ መግቢያ ፈተና ነበር እና እዛ ፈተና ላይ ነው የተሳተፍኩ ከዛ በኋላ ሳክሰስፉል ሆን ከዛ በኋላ ወደ ዩኒቨርስቲ ነው የገባው። እዛ አክሱም ዩኒቨርስቲ ደግሞ በቃ አሁን አራት ዓመት ሆኗል ግራጅዌት አድርጋለሁ ማለት ነው። ባራኪ የሚማርበት የአክሱም ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ሁሉ በመጠለያ ጣቢያዎች ለሚኖሩ ኤርትራውያን ስደተኞች በቅርብ ርቀት የሚገኝ ነው። በዩኒቨርሲቲ ቆይታውም ከማህበረሰቡ ጋር ተቀላቅሎ እየተማረ መልካም ግንኙነት መመስረቱን የሚናገረው ባራኺ በቆይታው የቋንቋ ለመግባባት ያስቸግረው እንደነበር ተናግረዋል። አማርኛ እንኳን አሁን እስካሁን በደንብ አልቻልኩም፣ ግን ትንሽ ነው የሚሞክረው። መጀመሪያ በጣም ይከብዳል ነበር ማለት አዲስ ቋንቋ ነው፣ በጣም ይከብዳል ነበር ከዛ ከጓደኞች ጋር ካፌ ጋር የሄድኩ ነበር። ብዙ ነገር ከነሱም ተማርኩና ከጊዜ ወደ ጊዜ ትንሽ የተሻልኩ የመጣው ያ መጀመሪያ ፍሬንድ መመስረት በጣም ከባድ ነው። ምክንያቱ ከነሱ መግባባት አለብህ ማለት ነው። እኔ ከነሱ መግባባት አልችልም ነበር። በጣም ይከብድ ነበር። ከዛ አንድ ሴሚስተር እስከ ሁለት ሴሚስተር በጣም በቃ ያሸግረን ነበር። ከዛ በኋላ ግን በቃ ከነሶም የተቀላቀልኩ ከነሱም የተሰበሰብኩ ትንሽ የቻልኩ መጣሁ ማለት ነው። ባራኺ ከሁለት ሳምንታት በኋላ ከአክሱም ዩኒቨርሲቲ በነርሲንግ በዲግሪ ይመረቃል ሆኖም ተመልሶ ወደ ስደተኞች መጠለያ ጣቢያ እንደሚገባና እድል ካገኘ ግን ትምህርቱን መቀጠል እንደሚፈልግ ገልጿል። አሁን ተመሪቀ እዛ ጋር መቆም አልወደድም። በቃ እቀጥላለሁ እስከ መጨረሻ ኦፖርቹኒቲ ከተገኘ በቃ ወደ ማስትሬት ፒኤችዲ በቃ እቀጥላለሁ። ከግቢ እንደወጣሁ እኔን ወደ ካምፕ ነው የሚለው። ምክንያቱ ካምፕ ሌላ ቦታ ማቁ ብዛ አላቁም። ካምፕ ግን እመለሳለሁ፣ እርግጠኛ ነኝ። ምክንያቱም እዛ ነው የኛ ስፍራ። እዛ ደግሞ ስራ ከተገኘ ወይ የሆነ ኦፖርቹኒቲ እስከሚገኘው ድረስ እዛ ጋር ነው የሚቀመጠው። ከሀገርህ ተሰደደህ ስለወጣህ ተስፋ መቁረጥ አይገባም የሚል አቋም ያለው ባራኺ ስደተኛ ያገኘውን እድል ተጠቅሞ ህይወቱን ለመቀየር መበርታት አለበት ይላል። እንደ እኔ ብዙ ወጣቶች አለው እዛ ካምፕ ላይ ኤርትራያን ወጣቶች እና እዛ ከመቀመጥ በቃ ወደ ዩኒቨርስቲ ገብተህ ወይም ሌላ ኦፖርቹኒቲ መጠቀም ነው። እኛ ረፊት ነው ብለህ መቀመጥ ማለት ከባድ ነው። ራይ የሌላቸው ብዙ ወጣቶች አለው እና በቃ ከዛም ትንሽ ወጥተው ወደ ዩኒቨርስቲ ወጥቶ የሆነ ህይወታቸው መምራት ይሻላል ብዬ ነው። ያስ በአሁኑ ጊዜ ከሶስት መቶ በላይ አዲስ ኤርትራውያን ስደተኞች በየቀኑ ወደ መጠለያ ጣቢያዎች እንደሚገቡ ምንጮች ለቪኦኤ ተናግሯል። በትግራይ ክልል በሚገኙ አራት የመጠለያ ጣቢያዎች ከ ሃምሳ ሺህ በላይ ኤርትራውያን ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽበሃም አክሱም። ሙል ጌታን ለዘገባው እናመሰግናለን። በዛሬው የዓለም የስደተኞች ቀን ልዩ ዘገባዎቻችንን ስንቀጥል ደግሞ ወደ ጋምቤላ ይሆናል የምናመራው። ዘጋቢያችን ናኮር መልካ ወደ ጋምቤላ ተጉዞ ከአንድ ወጣት ጋር ያደረገውን ውይይት ይዞልናል። ሀኪም ወል ስላሳለፈው ችግር፣ ስለ ወደፊት ህልሙና ሌሎችም ለከናኮር መልካ ጋር ተወያይቷል። እንሆ የበረዋቅነት ተብላ ከምትጠራው ጋምቤላ ከተማ 45 ኪሎ ሜትር ርቆ በስተሰሜን ምዕራብ አቅጣጫ የሚገኘው የደቡብ ሱዳን ስደተኞች ጣቢያ ሁሌ ውስጥ እገኛለው። ለምለሙ የጋምቤላን ምድር ክረምቱ ይበልጥ አስውቦት አረንጓዴ በአረንጓዴ ተላብሶ የተስፋ ስሜትን ያጭራል። የመሰናዶ ትምህርቱን በ12ተኛ ክፍል የዩኒቨርሲቲ መግቢያ ፈተና ማጠናቀቁን ያረጋገጠው የ18 ዓመቱ ተማሪ ሐኪሙን በሚቀጥለው ዓመት ዩኒቨርሲቲ ለመግባት ያለውን ጉጉትና ምኞቱን እንዲህ ይገልጻል። ሁሉንም ጥያቄዎች በአግባቡ ተደርቼ መልሻለሁ ብዬ አስባለሁ። የፈጣሪ ፈቃድ ከተጨመረበትና እኔም የአቅሜን ሁሉ ስለሰራው ዩኒቨርሲቲ ይገባለሁ ብዬ ተስፋ አደርጋለሁ። የዩኒቨርሲቲ ትምህርቴንም ስጨርስ የሀገሬ ፕሬዚዳንት መሆን እፈልጋለሁ። ምክንያቱም ሀገሬ ዲሞክራሲን ትሻለች። ዲሞክራሲ የስልጣኔ ሁሉ ምንጭ መሆኑን ማስተማር እፈልጋለሁ። ሰላም ደግሞ የስልጣኔ መሰረት ነው። ሰላም ከሌለ ምንም የለም። ያኔ በፈረንጆቹ አቆጣጠር በ2011 ዓ ም የዛሬ ስምንት ዓመት ገደማ ማለት ነው ደቡብ ሱዳን ነፃ አገር መሆኗን ስታረጋግጥ ደስ ያላለው የለም ይላል ሐኪም ከሁለት ዓመታት በኋላ በ2013 ዓም ወደ እርስ በርስ ጦርነት ስገባና በሌላኛው ወገን ደግሞ ስልጣን ለእኔ ይገባኛል የሚል ሽኩቻ በገዢውና ተቃዋሚ ቡድን መካከል መፈጠሩ ግጭቱ እንዲያየል ትልቅ አስተዋጽኦ ነበረው ይላል። በዚህም ምክንያት እሱ ሁለት እህቶቹና አንድ ወንድሙ ከእናታቸው ጋር ለስደት መዳረጋቸውን በቁጭት ያስታውሳል። አባቱ እዛው ደቡብ ሱዳን ጁባ መቅረታቸውን ገልጾ የእርስ በርስ ጦርነቱ ቤተሰቡን ምን ያህል እንደ ጎዳ ይናገራል። ሐኪም የምንኖርባት ማላካል የጦርነት አውድማ ስትሆን፣ ከማላካል ስንወጣ ብዙ ነገራችንን አተን ነበር። መኪና ነበረን፣ መኪናችንን አተናል። ምግብና ልብስ፣ መጠለያ ለማግኘት ተቸግረን ነበር። የአየር ሁኔታ ምቹ አልነበረም። ሰኔ 2014 ዓ.ም የዓለም አቀፉ ስደተኛ ተቋም ባልደረቦች በደቡብ ሱዳን እና ኢትዮጵያ ድንበር መካከል ወደሚገኘው እኛ ያለንበት ቀበሌ መጡ። ከጉርቤ ወደ ኩሌ መተን እዚህ እየኖርን ነው ማለት ነው። ትምህርቴንም ከስምንተኛ ክፍል ጀምሮ የቀጠልኩት እዚሁ መጠለያ ውስጥ ነው ማለት ነው። ቤተሰቦች አሁንም እንደተበተኑ ናቸው ታላቅ እህቴ ፉኒዶ የሚባል የስደተኛ ጣቢያ ውስጥ ናት እኔ አንድ እህቴና አንድ ወንድሜ እንዲሁም እናቴ ኩሌ ውስጥ ነን ይላል ሀኪም አገሩን እና ህዝቦቿን እንደሚወድ የገለጸው ሀኪም አሁንም ባለሙሉ ተስፋና አገር ወደ ሰላሟ እንድትመለስ ለተቻለ ሁሉ ሊያበረክት ፍላጎት እንዳለው ጠቅሶ ለዓለም አቀፍ ማህበረሰብም መልእክት አስተላልፏል። የዓለም አቀፍ ማህበረሰብ የደቡብ ሱዳንን ሰላም ለመመለስ የሚቻለውን ሁሉ ቢያደርግ ሰላሟ ሊመለስ ይችላል። እኔ በአሁኑ ሰዓት ማቀናጀት የምችለው ነገር ቢኖር ደስ ይለኝ ነበር። እስከተቻለኝ ድረስ ግን የሰላምን አስፈላጊነት አስተምራለሁ። የኩሌ መሰናዶ ትምህርት ቤት ምክትል ርዕሰ መምህር መለስ ቡልቡላ ስለ ሀኪም ሲናገሩ ታታሪ፣ ከአንደኛ እስከ አምስተኛ ማዕረግ በመውጣት ጠንክሮ በመማር የሀገሩን ችግር ብቻ ሳይሆን የአፍሪካን ብሎም የዓለምን እፈታለሁ ብሎ የሚያስብ በባህሪውም ተግባቢና የሰው ፍቅር ያለው ነው ብለዋል። በኩሌ ስደተኞች ጣቢያ ከ42 ሺህ በላይ የደቡብ ሱዳን ስደተኞች ይገኛሉ፣ ከዘጠኝ ሺህ በላይ ከአንደኛ እስከ 12ኛ ክፍል የሚማሩ ተማሪዎች አሉ ብለዋል። የጣቢያው አስተባባሪ አቶ ጌታውን መኮንን በጋምቤላ ኩሌን ጨምሮ ስድስት የስደተኞች ጣቢያዎች የሚገኙ ሲሆን ከ300 ሺህ በላይ የደቡብ ሱዳን ስደተኞች እንደተጠለሉ ከስደትና ስደት ተመላሾች ጉዳይ ድርጅት የጋምቤላ ቅርንጫፍ ጽሕፈት ቤት ያገኘውት መረጃ ያመለክታል። የዓለም ስደተኞች ቀን ዛሬ በሁሉም ጣቢያዎች ታስቦ ውሏል። ናኮር መልካ ኩሌ ጋምቤላ ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። አድማጮች፣ ኬንያ ዳዳብ ስደተኞች መጠለያ ውስጥ የሚኖሩ ስደተኞች በኬንያ በተለያዩ ቦታዎች የሽብር ጥቃት ሲፈጸም ስደተኛውም ላይ እንግልት እንደሚደርስበት ማየታቸውን ወይም መታዘባቸውን ይናገራሉ። ስደተኞቹ የኬንያ መንግስት ዳዳብን ለመዝጋት ያስተላለፈውን ውሳኔ እንዲያጤነውም ጠይቀዋል። ገልሞ ዳዊት ዝርዝሩን ይዟል። ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሸብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ። አቶ አለማየሁ ሆርዶፋ ከ2006 ጀምረው የደዳብ ነዋሪ ናቸው። በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በተለያየ ቦታ ተፈጥሮ እዚህ ካምፕ የተፈጠሩትን ያየናቸውን ጉዳይ የመጀመሪያው ሰዓት እላፊ ያመጣሉ። ከዛ የተለያየ የፖሊስ ኃይል የወታደሮች ጄሻ ኃይሎች ወደ ካምቡ ውስጥ ወደ ስደተኞች ይመጣሉ። ስደተኞችን የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት እላፊ ከሰዓት ካለፍ ለሊት የሚደርስብ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ። እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምቡ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው ያለ። አቶ አለማየሁ አክለው ደዳብ እንደ ጸጥታ ስጋት መፈረጁ በካምቡ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክለዋል ይላሉ። ካምቡ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል፣ ውጭ እድል ስኮላርሽፕ፣ የሬስተልመንት፣ የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም። ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትም ብሎክ ያደርጋል መንገዱን ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡ በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የወስትጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ በቅርቡ ጥር 15 2019 ዓም የተፈጸመው የናይሮቢው ዱሲት ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ኦመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የድዳብ ስደተኞች በኬንያ ሽብር ጥቃት እንድልሉበት እንዴት ያውቃሉ ወይ ብዬ ጠይቄያቸው ነበር። የለም፣ በፍጹም የለም። እኛ እንደኛው እንደ ኢትዮጵያውያን አይተን ሰምተንም አናቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይም የምናገረው ነገር አይኖርም። አቶ እመድም እንደ አቶ አለማየሁ ከጸጥታ ጋር የተያያዙ ክስተቶች በካምፑ ነዋሪ ላይ ስለሚያደርሱት ጉዳት ይናገራሉ። አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታሞ ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም ምክንያቱም በመሃል የሚደርስብን ነገር አታቅም ጨለማን ሁለተኛ የሚጠብቅ ሀይል አይኖርም ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምንን ካገኘን አብረን በጋር የምንሄድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም ምክንያቱም የዛን ያህል ፍራቻ ስላለ ማለት ስለዚህ አንደኛ የታመመ ሰው አጠገቤ አስቀምጠ ለብዙውን ሰዓት በማቆየት ሁለተኛ ራሲ ደግሞ አካባቢን ባለማመን የተነሳ ይጎዳል ሳይኮሎጂካል። ስለዚህ ሳይኮሎጂካልም ኢሞሽናልም ከጾታ ጋር የተያዙ ችግሮች አብሮ ይጎዱናል። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የዳዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ሕገ ወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በደዳብ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ። ስጋት ያድርበታል፣ ከንን ጭምር ማለት ምክንያቱም እዚህ አካባቢ እንግዲህ ከአስር ዓመት በላይ ኖር ያለው አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመሄድስ ምን አቅም አለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም፣ ካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ ስደተኞች፣ ን ጭምር ማለት ነው። እንደ እኔ ግምት ካምፑ ባይዘጋና ወይም ለመዝጋት እርምጃ ባይወስድ ይሻላል ብዬ ገምታሉ፣ በደዳብ ያሉ ስደተኞች። ይህም ቢሉም ነገ አርብጁን 21 2019 ዓ ም በቅርቡ የተዘጋው የደዳብ ካምፒዎስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል። ለአሜሪካ ድምፅ ገልሞዳዊት ደዳብ ገልሞ ዳዊትን ለዘገባው እናመሰግናለን አድማጮች የምትከታተሉት በ 22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ30 መሆኑን የስቱዲዮ ሰዓታችን ያመለክታል ዋና ዋናውን የዓለም ዜና በአጫጭሩ ከቆንጅታየ Thank በዓለም ዙሪያ ጦርነት መሳደድና ግጭት ሸሽተው ከመኖሪያቸው የተፈናቀሉ ወደ 71 ሚሊዮን የሚጠጉ ሰዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ተናገረ። በዛሬው የዓለም የስደተኞች ቀን ዋዜማ ትናንትና ያወጣው አዲስ ዘገባ መስሪያ ቤቱ ከሰባ ዓመታት በፊት ከተመሰረተበት ጊዜ አንስቶ የተፈናቃይ ብዛት ይህን ያህል ቁጥር ላይ ደርሶ እንደማያውቅ ነው የተናገረው። የሱዳኑን ተቃውሞ የሚያስተባብሩት ቡድኖች ሌሊት ሌሊት ሰልፍ እያካሄድን የጦር ሰራዊቱ ስልጣኑን ለሲቪላዊ አስተዳደር እንዲያዛውር ትግላችንን እንቀጥላለን ሲሉ ተናገሩ። የሰልፉ አደራጅ ቡድን ኤስፒኤ ይህን ሀሳብ ያመጣ ነው። የሽግግሩ ወታደራዊ ምክር ቤት ለሁለት ሳምንታት ኢንተርኔት አገልግሎት ዘግቶ ስለነበረ በዚያ ምክንያት የተፈጠረውን ክፍተት ለመሙላት ነው ብለዋል። ኢራን ባለም አቀፍ የአየር ክልል የዩናይትድ ስቴትስን ካለ አብራሪ ተጓዥ አውሮፕላን ድሮን የሚባለው መታመጣሏን የመከላከያ ባለስልጣኖቻቸው ማረጋገጣቸውን ተከትሎ ፕሬዚደንት ዶናልድ ትራምፕ ያቺን ሀገር በማህበራዊ መገናኛ አስጠንቅቀዋል። ኢራን በጣም ከባድ ስህተት ነው የተሳሳተችው ብለዋል ትራምፕ ዛሬ በትዊተር አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂ ታየነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁንም የቀጣዩ ዘገባችን ርዕስ የስደት ጉዳይ ይሆናል። ስደተኞች ወደ ትውልድ አገራቸው እንዲሁም ሶስተኛ አገር ከሚሸጋገሩበት በተጨማሪ አገር ውስጥ ከዜጎች ጋር የሚኖሩበት አሰራርም እየተዘረጋ መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ድርጅት አስታወቀ። ዓለም አቀፉ የስደተኞች ቀን ዛሬ ቀደም ብለን እንደጠቆምነው በኢትዮጵያም ታስቦ ውሏል። ዘጋቢያችን ሙክታር ጀማል የድርጅቱን ቃል አቀባይ አቶ ያሲን አልይን አወያይቶ ተከታዩን አድርሶናል። ስሜ ያሲን ልዩ ይባላል። በስደተኞችና ከስደት ተመላሽ ጉዳዮች ኤጀንሲ የህዝብ ግንኙነት አገልግሎት ኃላፊ ነኝ። በጣም ነው አመሰግነው። አቶ ያሲን፣ አለም አቀፍ የስደተኞች ቀን እየተከበረ ይገኛል። ኢትዮጵያ ደግሞ ወደ አንድ ሚሊዮን የሚጠጋ ስደተኛ ተቀብላ የምታኖር ሀገር ናት። እዚህ ጠቅለል ባለ እይታ ቦታ ላይ ስላሉ ስደተኞች ጉዳይ እናንሳ። እንግዲህ በአሁኑ ሰዓት ስደተኞች ታስረው የሚገኙት በመጡበት በገቡበት አካባቢ ነው በብዛት የሚሆነው ኢትዮጵያ ሶማሌ ክልል ውስጥ ዶሎ አዶ የሚባል አካባቢ አለ። እዛ አካባቢ ይኖራሉ የሶማሊያ ስደተኞች። በምስራቅ በኩል በጅጅጋ እና አካባቢ እንደዚሁ ሰሰ የሚኖሩ የኢትዮጵያ ሶማሌ ስደተኞች አሉ። ምዕራብ ኢትዮጵያ በኩል ስንሄድ እንደዚህ የደቡብ ሱዳን ስደተኞች ጋምቤላና አካባቢ ሰሰው ይኖራሉ። በቤንሻንጉል ጉሙዝ ክልል አካባቢ የሰሜን ሱዳን እና ከብሉ ናይል ግዛት ተፈናቅለመ ስደተኞች አሉ። ወደ ሰሜን አካባቢ ስንሄድ እንደዚሁ የኤርትራ ስደተኞች በትግራይ ክልላዊ መንግስት የሽሬ እንዳስላሴ እና አካባቢው ባሉ መጠለጣ ቤት ሰፍረው የሚኖሩ ናቸው። አሁንም በተመሳሳይ ወደ አፋር የኤርትራ አፋር የሚባሉ አሉ። እነሱም እንደዚሁ በሰመራና አካባቢ ሰፍረው የሚኖሩበት አካባቢ ነው ያለው። ከዛ ባለፈ እነዚህ በጊዜ እንደመጠለጣቢያ ባይሆንም የኬንያ ቦረና ስደተኞች አሉ። በቢሎ መጋዶ በሜጋ አካባቢ የሚኖሩ በካምፕ ደረጃ ባይባልም እንደዚሁ እንደዚህ የተወሰኑ አሉ። እንደዚህ ደግሞ በተመሳሳይ ቢማ የሚባል ቦታ አለ። በጋምቤላ ክልላዊ መንግስት ከሚዛም በቢማ በኩል አድርጎ አንድ መጠለያ ጣቢያ እዚ አካባቢ የሚኖሩ እንደዚህ የደቡብ ሱዳን ስደተኞች አሉ። በተወሰነ ደረጃም እንደዚሁ ከተማ ውስጥም ተጠልለው የሚኖሩ የከተማ ስደተኝነት ፈቃድ ያገኙ ስደተኞች ያሉ ማለት ነው። በአጠቃላይ ስ እነዚህ ስደተኞች ከቤታቸው ከቀያቸው የመፈናቀል እና ለስደት የመብቃት ምክንያቶች ምን ምን ናቸው? እንደምታውቀው እንግዲህ የምስራቅ አፍሪካ የጎረቤት ሀገሮች ነው። ምስራቅ አፍሪካ አካባቢ ያለውን የፖለቲካ ትኩሳትን እንደዚህ ትጥቆም ተሰራሽን ቀውሶች አሉ። ለስደተኞቹ መነሻ እነዚህ ናቸው። አብዛኛው ግጭት አለ። በተለይ እንደ ጎሳ ግጭት ይኖራል። ከዛ ደግሞ እንደዚህ ከመንግስታትም ጋር ያለ እንደዚህ የፖለቲካ ጉዳዮች ሊሆኑ ይችላሉ። እነዚህ እነዚህ ናቸው። የተፈጥሮ ችግሮች እንደዚህ ሊያሳድ ይችላል። በአጠቃላይ ግን የሰው ሰራሽ እና ተፈጥሮ ችግሮች ናቸው ለስደት መንስኤ የሆኑ ናቸው። የእነዚህ ስደተኞች እጣ ፈንታ ምንድን ነው? የኢትዮጵያ ስደተኞችና ከስደት ተመላሽ ኤጀንሲ ምንድን ነው የሚያደርግላቸው? እዚሁ ሆኖ አቆይቶ የሚያስቆያቸው ወደ ሀገራቸው ነው ወይ የሚመልሰው? ወደ ሦስተኛ ሀገር ነው ወይ የሚያሸጋግራቸው? ምንድን ነው እጣ ፈንታቸው? አንዱ አማራጭ የሆነ ያ እሱን ያሳደደው ችግር ተፈቷል ብሎ ሲታማና ሲያምን እና ፈቃደኛ ሲሆን ስደተኛው በራሱ ወደነበረበት እንዲመለስ እናደርጋለን። ይህ አንዱ አማራጭ ነው። ሌላኛው በተለይ አሁን ላይ ድሎም እየቀነሰ የመጣው የሪሴትልመንት ድል ሌሎች የአውሮፓም፣ አሜሪካም፣ አስትራሊያም እንደዚህ በፊት በተወሰነ ጊዜ ለስደተኞች በሦስተኛ ሀገር ላይ መባዘር ላይ እንዲኖሩ የሚሰጡት ድል ነበር የሪሴትልመንት የምንለው ማለት ነው። እሱን ሁለተኛው መፍትሄ ነው። ሶስተኛው ላይ አሁንም ሁለት የማይሳካ ከሆነ የተወሰነ ጊዜ አሁንም ዚካም ባሉበት እንዲቆይ ነው የሚደረገው። ይሄ እስካሁን ስንሰራበት ቆየ ነው አካሄድ ነው። ወደፊት ግን ዘላቂ መፍትሄ የምንሰጥበትን ዓለም አቀፉ ኢትዮጵያ፣ ኒውዮርክ ላይ አንድ የተፈረመ ስምነት አለ የስደተኞችን በዘላቂነት ለማሻሻል እና ስደተኛው አንድ ሀገር ሲኖሩም ደግሞ እዛ ያለ በአካባቢ ያሉ ዜጋም አለ ማህበረሰብ አለ። እሱ ተጠቃሚ ሊያደርግ በሚችል መንገድ ስራ ሞር የዴቨሎፕመንታል በሆኑ ስራዎች ላይ እንዲሰራ ለማድረግ አዲስ አስቦች አለ። እሱም አሁን በሰሞኑ ሳ የሚደረግ ነው። የመማር ማስተማር ሂደቱ በተለይ ለልጆች የተሻለ እድል የመፍጠር ምን የሚመቻች ነገሮች አላቸው። በተለይ ትምህርትን በተመለከተ የተሻለ እጣ የመፍጠር እድል አላቸው። በስደተኞች ካምፕ ውስጥ የሚኖሩ ተማሪዎች ልጆች ትምህርት ላይ በጣም በሰፊ ነው የምንሰራው። ከታች ጀምሮ ያሉ ተማሪዎች አሉ እስከላይ ድረስ ሃይስኩል እስከሚጨርስ ጊዜ ባለ ድረስ የተወሰኑትን የእኛ ተቋም በየ አካባቢ ያሉ የመንግስታዊ ትምህርት ቤቶች አሉ እና ማቴሪያሉን ግንባታውንም እንደዚሁ እያገዝን የምንሰጥበት በተለይ ከአንድ እስከ አስር ባለው ጊዜ ት ውስጥ ዘስ እንሰጣለን ከዛ ርሲያልክ መሆንም ደግሞ ዩኒቨርሲቲ ህይወት ዩኒቨርሲቲ የተሻለ መሆን ስላለበት የዩኒቨርሲቲ ስኮላርሽፕ እንሰጣለን። አሁንም እየተሰጠን ያለው የት የት ነው? ዩኒቨርሲቲ አሁን በጋምቤላ ዩኒቨርሲቲ ይማራሉ። ቦታ አለን፣ መቀሌ፣ አዲግራት አካባቢ ያለን፣ እጅጋ ዩኒቨርሲቲ አለን፣ ተማራ አለን፣ አምባለን ለእነሱ የሚቀርባቸው ቦታ ግን ሙሉ የስኮላርሽፕ እድል ሰጣቸዋለን፣ ይማራል። የኢትዮጵያ የስደተኞችና ከስደት ተመላሾች ኤጀንሲ ለሚያስፈልጋቸው መሰረታዊ ጉዳዮች ለመሰረታዊ ፍላጎቶች ከማን ነው ወጪ የሚያገኘው? ከማጋኑ አብሮት የሚሰራው ሰብአዊ አገልግሎት መሰረታዊ አገልግሎቶችን በማቅረብ ረገድ አንዱ በመንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር የሚባል የሚሲር የሚባል ተቋም አለ። እሱ በተለይ ከዶኖሮችም ከለጋሽ ሀገራት ማሰባሰብ ለስደተኛው የሚያስፈልጉ ነገሮች ፍላጎት አሰባስባል ያመጣል። ከእኛ ተቋም ጋር በመሆን ሰብአዊ አገልግሎት ይሰጣለን ማለት ነው። ሌላኛው እንደዚህ የዓለም አቀፉ በተባበረ መንግስታት ድርጅት የዓለም ምግብ ፕሮግራም ደብሌስ የምንለው ተቋም አለ። እሱ ደግሞ እንደዚህ ለስደተኞች በሬሽን መልክ የሚሰጠውን የምግብ እና ሌሎች አጋዥ ምግቦችን የእነሱን ፍላጎት ከለጋሽ ሀገራቶች አስተባብሮ አሁን ከኛ ተቋም ጋር ወደኛ ተቋም ያመጣል። እኛ ተቋም ደግሞ እንደዚሁ የስርጭት ስራን ይሰራል። በተጨማሪም ደግሞ ይህን ጋፕ ደግሞ አሁን በእነዚህ ያልተሸፈኑ ክፍተቶች የአገልግሎት ጥረቶች ካሉ ሌሎች እንደዚሁ በኛ ስር የሚሰሩ የዓለም አቀፍና እና የሀገር በቀን ግብረሰናይ ድርጅቶች አሉ። እነሱንም እያሳተፍን የምንሰራው ነው የሚሆኑ። አቶ ያሲናልይ በኢትዮጵያ የስደተኞች እና ከስደት ተመላሾች ኤጀንሲ የህዝብ ግንኙነት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆነው በአሜሪካን ድምፅ አድማጮችም በጣም አመሰግኖታለሁ። እኔም አመሰግናለሁ ምሳ ሙክታር ጀማል እና እንግዳውን እናመሰግናለን። አድማጮች አሁን ተከታዩም ከስደተኞች ጉዳይ ጋር የተያያዘ ነው። የዩናይት ስቴትሱ ፕሬዚዳንት ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም ለሚካሄደው ፕሬዚዳንታዊ ምርጫ ዳግም ለመመረጥ የምርጫ ዘመቻቸውን በይፋ መጀመራቸውን ባስተዋወቁበት ዋዜማ ሕጋዊ ሰነድ የሌላቸውን በሚሊዮኖች የሚቆጠሩ ፍልሰተኞች የኢሚግሬሽን ባለሥልጣናት ከሀገር ማስወጣት ይጀምራሉ ሲሉ ተናግረዋል። አንዳንዶች እንዲህ አይነቱ አነጋገር በምርጫ ወቅት ተጋግሎ ከሚሰማ ልፈፋነት አይሻገርም ይላሉ። ይሁንና በሚሊዮኖች ለሚቆጠሩ ፍልሰተኞች ንግግራቸው ግን ያዘለው መልእክት ከባድ ማስጠንቀቂያ ሆነው መቅረቡ አልቀርም ይላል የአሜሪካ ድምፅ ዘጋቢ ራሞን ቴለር ያጠናቀረው ዘገባ። አዳነች ፍሳየ ይዛ ቀርባለች። ፕሬዚደንት ትራምፕ የምርጫ ዘመቻ መጀመራቸውን ይፋ ባደረጉበት ወቅት አንዳንድ የተለመዱ መልእክቶችን አስተጋብተዋል። ሀገራችን ሕግን የሚያከብሩ ዜጎች እንጂ የወንጀለኛ ባዕዳን ማጎሪያ መሆን የለባትም የሚል እምነት አለን። የምርጫ ዘመቻቸውን የጀመሩት ባለፈው ሰኞ ማታ መልእክቶችን በትዊተር ካከታተሉ በኋላ ነው። የኢሚግሬሽን ባለሥልጣኖች ከመጪው ሳምንት አንስቶ በገፍ ከአገር የማስወጣት ተግባር ይጀምራሉ ብለዋል። እንዲህ አይነቱ እርምጃ በብዙ መቶዎች ወይም በብዙ ሺዎች የሚቆጠሩ የጸጥታና የሕግ አስከባሪ ሠራተኞች ሊያሳትፉበት ይገባል። እነዚህ ክፍሎች ደግሞ ከሚገባው በላይ እጥረት ስላለባቸው እንዲጨመሩ እየጠየቁ ነው። በኢሚግሬሽን ጥናት ማዕከል የፖሊሲ ጥናቶች ስራ አስኪያጅ ጄሲካ ቮን ያብራራሉ። እንደሚመስለኝ ሕጉን ለማክበር መጀመሪያ መሆን ያለበት መንግስት፣ በቂ የሰው ኃይል ብቃትና ጥራት እንዲኖር ያስፈልጋል። በሌላ አነጋገር የድንበሩ ቀውስ አክትሞ የኢሚግሬሽን ሰራተኞች በአብዛኛው በአገር ውስጥ ያለውን ስራ ለማከናወን የሚችሉ መሆናቸውን ማረጋገጥ ያስፈልጋል። ፕሬዚዳንቱ ማስጠንቀቂያውን ለማሰማት የመረጡበት ጊዜ ራሱ በዓላማቸው ላይ ጥርጣሬ ያሳድራል። ተቃዋሚዎች በበኩላቸው የሳቸው አነጋገር የሚያስከፍለው ነገር እንዳለ ከዚህ ቀደም እየተረጋገጠ ነው በማለት ያስጠነቅቃሉ። የኒው ጀርሲ የኢሚግሬሽን ህብረት ስራ አስኪያጅ ጆዋና ካያል ፌዴራል መንግስት ማድረግ እፈልጋለሁ የሚለውን ቢያደርግ አያስገርምም። ምክንያቱም በድንበሩ ላይ ቤተሰቦችን የመነጣጠል እቅዳቸውን ገቢራዊ አድርገዋልና። ይህ ደግሞ አስከፊ ተግባር ቢሆንም ከማከናወን ወደ ኋላ አላሉም። ስለሆነም የሚሉትን እንደሚያደርጉ ማመን ይኖርብናል። የኢሚግሬሽን ጠበቃ ማቱ ካምሮን በበኩላቸው በገፍ የማስወጣቱ ስራ የሚቻል አይደለም ነገር ግን ህጋዊ ፈቃድ በሌላቸው ፍልሰተኞች ላይ ፍርሃት ማሳደሩ አይቀሬ ነው ብለዋል። ይህ ማለት ሰዎቹ ቢታመሙ ሐኪም ቤት ከመሄድ ለመቆጠብ ይገደዳሉ። ልጆቻቸውን ወደ ትምህርት ቤት አይወስዱም፣ ካመቸ ከስራቸውም ሊቀሩ ይችላሉ። ፕሬዚደንት ትራምፕ ንግግር ባደረጉበት ምሽት ህጋዊ ፈቃድ የሌላቸውን በገፍ ለማባረር ዝተዋል። ከጓተማላ ጋር አስተማማኝ ሶስተኛ ሀገር የሚል ከማዕከላዊ አሜሪካ ወከባን ሸሽተው ወደ ዩናይትድ ስቴትስ የሚያመሩትን ፍልሰተኞች ለማስቆም የሚያስችል ስምምነት ለመፈረም እየተዘጋጁ መሆናቸውን ትራምፕ ተናግረው ነበር። አድማጮች፣ አሁን ከዋሽንግተን ዲሲ ወደ ድሬዳዋ የሚመልሰን ዘገባ ነው ተከታዩ። ከስደተኞች ጉዳይም ወጣ እንላለን። በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሐንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምፅ ገልጸዋል። ግጭቱን አስመልክቶ ከፖሊስ ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። አዲስ ቸኮል ዘግቧል። በድሬዳዋ በተለምዶ ደቻቱ ና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ሕይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱ ና አምስተኛ ሰፈር ታዳጊዎች የእግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነግሶ እንዳደረ ና የተኩስ ድምፅ የሚሰማ እንደነበረ የአይንማኞች ይናገራሉ። በማግስቱ ደቻት ወደሚገኝ ትምህርት ቤት ለስምንተኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ና ከደቻቱ ወጣቶች ጋር መጋጨታቸውን በአካባቢው ያነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት የአጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጥቃት ሰለባ መሆናቸውን ተጎጂዎች ለቪኦኤ አስታውቀዋል። በወንጭፍና በእጅ ድንጋይ ውርወራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ ሁለት የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኘው የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለ25 ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል አካል ጉዳት የደረሰባቸው 19 ነዋሪዎች ደግሞ የሕክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ አካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር በበኩላቸው እንዲህ ይላሉ። እሺ፣ ትናንት ያው አራት ሰው መጥተዋል። እንግዲህ በጥይት ተመታን ብለው፣ አንዱ ያው ሬሳ ነው የመጣቸው። ሴቷ ልጅ ሞታ ነው የመጣቸው። ሶስቱ ቆስሎ ነው የመጡት አንደኛው ህጻን ልጅ ነው። ስምንት ዘጠኝ ዓመት የሚሆን ልጅ በወዱ ላይ ነው የተመጣው። እሱ እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው። ሌላው የአጥንት ስብራት ጭንቅላት ላይ አጥንት ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው። ያው ስብራቱን ኦፕሬሽን ያስፈልገዋል፣ ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሀረር ምናልባት ኒውሮሰርጂን እዚህ ስለሌለን ልናስተላልፈው እንችላለን። ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው። በጣም ጥሩ ሁኔታ ላይ ነው ያለው ህክምና ተደርጎለት በሰላም ነው ያለው። ከሰዎች ሞት እና ቁስለት ባሻገር የንብረት ቃጥሎ እና ዘረፋም ነበረ። ኮኔል በተለምዶ ሴፍ ቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባየ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል። በቃ ምንም የተረፈ ነገር የለም። እኔ ከነገር ምን ጋር መቼ በስድስት ሰዓት ተቀመጥኩበት ዘርፉ የገቡት ድ ሁሉ ሁሉ ቲቪ የለ ምን የለ ሁሉ ሁሉ ፍሪጅ ሁሉ ስንት ነገር ነው ላይ ሁሉ የረወሩት ሁሉ ውድምን ያደረጉት እኛም ቤት ብቻ ምክንያቱም ምን አውቃለሁ? እኔም አላውቅም። የተጣሉ ከሌላ ጋር ምንም አላወቁ ረ ሁሉ ብዙ የሰፈር ናቸው ዙ ስም አላውቅም፣ ግን የሰፈር ልጆች ናቸው። ከሩቃ የሞጡ የሰፈር ናቸው። በግል የቁርስ ምግቦችን በመሸጥ የምተዳደሩ እናትም የጠቃቱ ሰለባ ነበሩ። ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶኝ ልጄ ንጃገረ ልጄ ጎትቶ አላወጡኝ። አልሐምዱሊላ ከሷ በላይ ጨ ጮክ ያ ድንጋይ ቆረጣት። መብራት እንትን ቆረጣት እግሮ እንደ ያለ ያ አሁን እኔ እዚህ ቦታ ከፍቼ አላሳየህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ ያን ጮክ ያው በያ አንድ ይወጣኝ በሌለኝ ዱላ ምን ድንጋይ ድንጋይ ያ አሁን እዚህ ቦታ ድንጋይ አሁን እዚህ ቦታ ከፍቼ አላሳየህም። እዚህ ቦታ ድንጋይ ነው። አሁን መንቀሳቀስ አልችልም። ያው እንደዚህ ቁጭ ብዬ ያለሁ ለምንድን ነው ጥቃት ያፈጸሙባቸው? ለምንድን ነው ጥቃት የተፈጸሙባቸው? ምን አውቀው የሰፈር ልጆች ሁሉ መቶ መቶ ምን እንዲያደረሰብኝ ምን እንደጠቆምብኝ አላውቅም። እኔ ቡና ያው ሁለት ፌርሙ እዚህ ቦታ ድንጭ ቆርጬ ነው ልጆቼ ማሳድግ። ልጆቼ አምስት ልጆች አሉ። ልጆ እንደዚህ አስደደር ባለቤት የለኝም። ልጆች ማስተዳደር ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይባሉኝ። እኔ ምን አውቃለሁ? የልጆችን ከመሹፍ አልቻልኩ ሰው ነኝ። አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሷ ራሱ አባቱ ሬሳይ ወጣ ነበር እሱ ወጣ የረሷን ሲል ምን ሲል ሙስሊም ነኝ ታውኝ አትንኩኝ ካለካች ኬት ሙኝ ያ እንደዚህ በነፍሴ አልহামዱሊላህ ከፈለጋችሁ ከፍቻ ሳያያችኋለሁ ምንም ነገር የለኝም አልኳቸው መጨረሻ አራግፎ ምን አልኩ ወጡ ያው ሁለት መዳበሪያ ነው አሁን ተቆሻሻ ውስጥ ሁሉ ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከ40 ዓመት በላይ በኖሩባት ድሬዷ አይተውት የማያውቁት እንደሆነ ይናገራሉ። የሕግ በላይነት በዚች አገር ላይ የሌለ መሆኑን የተረዳሁበት ና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥ የሚኖሩበት አገር መሆኑን ያየሁበት ፌዴራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲህ በእነሱ ላይ ተንጠራርቶ ድንጋይ የሚወረውሩትን ሰዎች አንተተው አንተተው ብሎ ይዞ እንደ ሌላ ለእስር ባያበቃቸው ምንድን ነው ጸቡ? ለዚህ ልትወራወሩ ይበቃችሁበት ብሎ እንኳን በህግ አካሄድ እንዴት መጠየቅ አልቻለም? የድሬዳዋ ቄሮ ሊቀመንበር ጨላይ ብርሃም ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቃዋሚዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለህግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግረዋል። ግጭቱ የብሔር መልክ እንዳይይዝ ከጓደኞች ጋር መከላከሉንና ነዋሪው ወደ ቀድሞው ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምፅ ተናግረዋል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ቀድሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ የአስተዳደሩ ከፍተኛ አመራሮች ትላንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆኖ ከፖሊስ ስለ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አስመራ የሚወስደን ነው። የኤርትራ የሰማዕታት ቀን መታሰቢያ ዛሬ ሰኔ 13 2011 ዓ ም በተለያዩ ዝግጅቶች ታስቦ ውሏል ይለናል የአስመራው ዘጋቢያችን ብርሃነ በርሄ። በአስመራ በተካሄደው በዚህ የሰማዕታት ቀን መታሰቢያ ከጠዋቱ 12 ሰዓት አንስቶም ከተለያዩ ስፍራዎች የመጡ የአስመራ ነዋሪዎች በሺዳ አካባቢ ተሰባስበው ነበር ይላል። ፕሬዚደንት ኢሳያስ አፈወርቂ በሰማዕታቱ ቀን መታሰቢያ ባሰሙት ንግግር የኤርትራ ሰማዕታት በጀግንነታቸውና በከፈሉት ክቡር ህይወት የኤርትራን ጸጋዎችና ኃይል በማባዛት ያልተመጣጠነ የሚመስለውን ጉልበት በማመጣጠን የነጻነት ጥቅም ላይ አውለውታል ካሉ በኋላ የአገርን ልዑላውነት ለማስጠበቅ የተፈጸመው ጀግንነት መተኪያ የማይገኝለት ነው ብለዋል። ፕሬዚደንቱ አያይዘውም ይህ ቀን ሰማዕታቱ ህይወታቸውን በመስጠት በተግባር ላወረሱን ክብሮች ቃላችንን የምናድስበት አጋጣሚ ነውም ብለዋል። ህይወታቸውን መስዋዕትነት የመክፈል ብቻ ሳይሆን ያወረሱን የክብርና የባህል ስርዓት የኤርትራ ህዝብ ኃይልና ጽናትን እያባዛ ያካሄደው ጸጋም በዋጋ የማይተመን ነው። ስለ አርአያነታቸውና በተግባር አስተምረው ያወረሱን ክብሮች ምስጋናና ክብር ብቻ ስለማይበቃቸው በዚህ አጋጣሚ ቃላችንን ደግመን ማደስ የህሊና ግዴታችን ነው ብለዋል። ፕሬዝዳንቱ በመቀጠል በኤርትራ የነጻነት ቀን ካለው የዓለም የቀጠናውና የአገር ውስጥ ሁኔታዎችና መስፋፋቶች ጋር ተቆራኝቶ የሚታይ የመሰረተ ልማት እቅዶች መሪ ጎዳና ላይ የተካተቱ አስራ አራት ነጥቦች በቀጣይ ለወደፊት የተቀመጡ ብቻ ሳይሆኑ የተኮላሹና የተከሰሩ እድሎችን ለመመለስ የታለሙ እቅዶች እንደሆኑ ተናግረዋል። ይህን የልማት እቅድ ተግባራዊ ለማድረግም ትልቁና ዋነኛው ነገር ከራስ ወዳድነትና ስግብግብነት የራቀ የሰው ኃይል ነው ብለዋል። የኤርትራ ሰማዕታትን ቀን ምክንያት በማድረግ የእግር ጉዞ፣ የሻማ መብራት ሰልፍ፣ ዛፎቹን የመትከል የመኮስኮስና ውሃ የመጠጣት ስራዎች እንዲሁም የዱዓና የጸሎተ ፍትሃት ፕሮግራም ተከናውነዋል። ይህ በእንዲህ እንዳለ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ሰማዕታትን ቀን አስመልክተው ለኤርትራ ህዝብና መንግስት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው የአገርህ ባለቤት መሆን በደምና አጥንት ሰማዕታት የሚገኝ እንጂ ዝም ብሎ የሚገኝ አይደለም ካሉ በኋላ የአገር ግንባታና ጥበቃ በሰማዕታት እንደሚደምቅና የትላንት ሰማዕታትን የሚረሳ ህዝብ ዛሬም ሆነ ነገ ጀግናዎች እንደማይኖሩት ጠቅሰዋል። ያለፈው ዓመት የኤርትራ የሰማዕታት ቀን ኢትዮጵያ ላቀረበችው የሰላም ጥሪ የኤርትራው ፕሬዝደንት ኢሳያስ አፈወርቂ አዎንታዊ መልስ የሰጡበትና ተቋርጦ የነበረው የኤርትራና ኢትዮጵያ ግንኙነት ወደ ነበረበት እንዲመለስና ህይወት እንዲዘራ ለሁለቱ ሀገራት ህዝቦች ያለው ተስፋ የምስራች መልእክት የተላለፈበት ቀን መሆኑን አስታውሰዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። ብርሃንን ለዘገባው እናመሰግናለን። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንታዊው የተፈጥሮ አካባቢ አዘጋጅና አቅራቢ ሰሎሞን አባተ። የተፈጥሮ አካባቢ ግጭቶችና ረሃብ። በዓለም ዙሪያ እየሰፋና ስር እየሰደደ ለመጣው ረሃብ ዋናው ምክንያት የአየር ንብረት ለውጥ መሆኑን የስቶክሆልሙ ዓለም አቀፍ የሰላም ጥናት ተቋም ሲፕሪ አስታውቋል። ዛሬ ስምንት መቶ ሚሊዮን ሰው ተርቧል። ከረሃብተኛው ስድሳ ከመቶ የሚሆነው በግጭቶች በተዋጡ ሀገሮች ውስጥ የሚኖር ነው። የፖለቲካ አለመረጋጋትና ከግጭቶች ጋር የተያያዘው መፈናቀል የምግብ ቀውሱ አማጭና ወላጆች ናቸው። በሲፕሪ ድምዳሜ መሠረት በግጭቶች መሃል ያሉ ሰዎች ወይ ምግብ አያገኙም አሊያም ወደዚያ ማድረስም አዳጋች ነው። ምግቡን የአየር ንብረት ለውጥ በብዙዎች አጋጣሚዎች የግጭቶቹ ምክንያት ሲሆን ከዕለት ዕለት በፍጥነትና ያለማቋረጥ እያሻቀበ ያለው የለውጡ ተጽዕኖ ሰዎች የሚቀምሱትን እያጡ እንዲሄዱ ያደረጋቸው መሆኑን የኢንስቲትዩቱ ጥናት ውጤት ይናገራል። ባለፈው ዓመት ውስጥ እጅግ ለከፋ የምግብ ቀውስ ከተጋለጡ ሀገሮች የመን የመሪነቱን ቦታ የያዘች ሲሆን ተከታትለውም ኮንጎ ዲሞክራሲያዊት ሪፐብሊክ አፍጋኒስታን፣ ኢትዮጵያ፣ ሶሪያ፣ ሱዳን፣ ደቡብ ሱዳንና የናይጄሪያ ሰሜናዊ ግዛቶች እንደየጉዳታቸው መጠን ተሰልፈዋል። እነዚህ ስምንት አገሮች በዓለም ዙሪያ ምግብ እጅግ በአጣዳፊ ሁኔታ ከሚያስፈልገው ሰው ሁለት ሦስተኛውን እንደሚይዙ የዓለም የምግብ መርሃ ግብር ቃል አቀባይ ኤርቪቨር ሁሴል ለቪኦኤ ተናግረዋል። ደቡብ ሱዳንንና የመንን በመሳሰሉ ለመድረስ እጅግ ውሱን ዕድል ባለባቸው የግጭት አካባቢዎች ውስጥ እንኳ ሥራችንን በደህንነት ማከናወን ከቻልንና ሰውን ካገኘነው እጅግ የከፉ የረሃብ ዐይነቶችንም ቢሆን መቀልበስ እንችላለን። የረሃብ ቸነፈር እየተከሰተ ያለው በጸጥታው መደፍረስ ምክንያት ልንደርስ ባልቻልንባቸውና ምግብ በጠብፋባቸው ስፍራዎች ነው። በ53 ሀገሮች ውስጥ 113 ሚሊዮን ሰው በበረታ የምግብና መሠረታዊ አቅርቦቶች እጥረት ወይም መጥፋት ምክንያት እየተሰቃየ መሆኑን ቨርሁሴል ገልጸዋል። ከእነዚህ ሀገሮች በ21 ውስጥ የሚታየው ረሃብ ግጭትና አለመረጋጋት የወለደው ነው። የዓለም የምግብ ድርጅት በየዓመቱ ዘጠና ሚሊዮን ለሚሆን በግጭቶችና በተፈጥሮ አደጋዎች ምክንያት እየተራበ ላለ ሰው በዓለም ዙሪያ አፋጣኝ የምግብ እርዳታ ይሰጣል።

የዛሬውን በዓለም ዙሪያ የታሰበውን የስደተኞች ቀን መታሰቢያ ለማድረግ ነው። ስለ ስደት ከተዜሙ በርከት ያሉ ስልቶች አንዱ የሆነውን የጎሳዬ ተስፋዬን የምትሰሙትን ስደት የተሰኘ ስልት ለምሽቱ የመጨረሻ ዝግጅታችን ወዲሁም ቆንጅት የሙዚቃ ምርጫችን ሊሆን ነው። እውነት ነው። ጎሳዬ ይቀጥላል። ስደት I thought <laughs> be a little I'm አድማጮች ለምሽቱ ያልነውንም በዚሁ ልናገባድር ነው። ቆንጂት፣ በዚሁ ዜማ እንሰናበት ይሻላል። እንደሱ እናደርጋለን። ያስተናገድናችሁ ቆንጂት ታይና አሉላ ከበደንን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።